ገበያው አሁን የት ነው ያለኸው? ያለሁት ከአውሮፓ ህብረት፣ የኮሚሽኑ የካውንስሉን ቢሮዎች መካከል ከሆነ ሹማን አደባባይ ነው። ሰልፉ መሀል ሆኜ ነው የማናገር። ሽሩት አላማው ምንድን ነው? ዛሬ የተካሄደው ሰልፍ፣ ሰልፈኞቹ ከየት ከየት የመጡ ናቸው? በቤልጅየም የሚኖሩ ኢትዮጵያውያን ከአውሮፓ ህብረት ቢሮዎች ፊት ለፊት ካለው አደባባይ ተገናኝተው በኢትዮጵያ መንግስት እየተፈጸመ ነው ያሉትን የግድያ የእስራትና የማሳደድ ወከባ በተለይም በኦሮሞ እና በአማራው ላይ ያለውን እያወገዙና የአውሮፓ ህብረትን ለኢትዮጵያ መንግስት የሚሰጠውን ድጋፍ እንደገና እንዲያይ ከሁሉም በላይ ደግሞ በህዝቡ ላይ እየተፈጸመ ያለውን ነገር እንዲያወግዝ እየጠየቁ ነው ያሉት። በዚህ ሰልፍ ላይ ከመቼውም ጊዜ የበለጠ በርካታ ህዝብ ነው ያለው። ሌላው ደግሞ ቤልጅየም ውስጥ የሚገኙ ኢትዮጵያውያን ማህበረሰቦች፣ የኦሮሞ ማህበረሰብ፣ የአፋር ማህበረሰብ፣ የእስልምና እምነት ተከታዮች፣ የኢትዮጵያ ኮሚኒቲ እና ሌሎችም የኢትዮጵያ ማህበረሰብ ተወካዮች ለመጀመሪያ ጊዜ አንድ ላይ ሆነው የጠሩት ደማቅ ሰልፍ ነው ዛሬ እንግዲህ የተካሄደው። ይህ ሰልፉን በአይነቱ የመጀመሪያ የሚያደርገው ነው። ደብዳቤ ተጽፎ ደብዳቤው የሰላማዊ ሰልፉ ዓላማ እና እነዚህ ጥያቄዎች ሁሉ ቀደም ሲል ተወካዮቹ ወይዘሮ ሞጎረኒ ቢሮ አቅርበዋል። በሁለተኛ ደረጃ ደግሞ በራሪ ወረቀቶች ተዘጋጅተው እዚህ ሰላማዊ ሰልፉ አካባቢ ለሚገኙ ጋዜጠኞች፣ ዲፕሎማቶች እና እንደዚሁም ነዋሪዎች ሲሰራጭ ቆይቷል። እዚህ አጠገቤ የሰልፉ አዘጋጆች ከሆኑት አንዱ አቶ ያያ አህመድ አለ። ያያ አህመድ የዛሬው ሰልፍ በዚህ ባለንበት ሁኔታ አንድ ላይ ቆመው የማያውቁ ቤልጅየም የሚገኙ የኢትዮጵያ ማህበረሰቦች አንድ ላይ ሆነው ድምጻቸውን እያሰሙ ነው እና ይህ የሆነበት ምክንያት ምንድን ነው? በቤልጅየም የምንገኘው የተለያዩ ኮሚኒቲዎች የኦሮሞ፣ የአፋር፣ የአማራ አንድ ጋር በመምጣት በሀገራችን ላይ እየተደረገ ያለውን አስከፊ ስርዓት ለመቃወም እና የአውሮፓ ፓርላማዎችም ይህን ነገር ተገንዝበው የሚሰጡትን ፋይናንሻል ድጋፍ እንዲያቆሙ ለመጠየቅ ነው ማለት ነው። ከዚሁ በመቀጠል ደግሞ በዚህ ለየት ያለ ነው በተባለው ሰልፍ ምን መልዕክት ነው ማስተላለፍ የፈለጋችሁት? ለማንስ ነው የምታስተላልፉት? ብዬ ሰልፉ አዘጋጆች አንዱ የሆኑትን አቶ አነጋግሬ ነበር። አቶ ጋዝ የሚከተለውን ይላል። አንደኛ የኢትዮጵያ ሕዝብ አንድነቱን ጠብቆ በቅርብ ጊዜ እንዳየነው በጎንደር የኦሮሞ ደም የኔ ደም ነው የሚለውን መልዕክት ማስተላለፉ፣ በአዳማና በባሌ ላይ ደግሞ የአማራ ደም የኔ ደም ነው ብሎ ማስተላለፉ ይህ አንድነቱን ጥሪ ከኢትዮጵያ ሕዝብ የተማር ነው ከመሆኑ አንጻር የኢትዮጵያ ሕዝብ ከጎንህን ይህንን አንድነት አጠናክረህ መቀጠል አለብህ መልዕክት ማስተላለፍ ነው የምንፈልገው። በሁለተኛ ደረጃ ደግሞ በውጭም የሚገኙ በሀገር ውስጥ የሚገኙ ፓርቲዎች መነጣጠልን አያቁመው ይህንን የኢትዮጵያን ህዝብ ሰቆቃ እና ግፍ በጋራ ሁነው ሲታገሉ ብቻ ነው መፍትሄና ነጻነትን እንድጎናጸፈ የሚለውን ለፖለቲካል ፓርቲዎች ማስተላለፍ እንፈልጋለን። በሶስተኛ ደረጃ ለአውሮፓን ፓርላመንትና እንዲሁም የኢትዮጵያ መንግስት የሚረዱ አካላቶች በአጠቃላይ የኢትዮጵያ ሕዝብ እናንተ በምትሰጡት ገንዘብ ህዝቡን እየገደለ እያሰረ እየጨፈጨፈ ያለበት ሁኔታ፣ ይህንን የምታደርጉትን እርዳታ ማቆም እና ምናልባትም የሚሰጥ እንኳን ከሆነ በቀጥታ ለህዝቡ የሚደርስበትን ሚንስ መፍጠር አለባቸው የሚሉትን ጥያቄዎች ለማስተላለፍ ነው የምንፈልገው። እንግዲህ ይሄ ነው የሰልፉ መልዕክት። ገበያው ንጉሴ፣ ከብራስልስ አመሰግናለሁ።